የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ። የማክሮ ኢኮኖሚ ማሻሻያው ቀውስ ጋባዥ ነው ሲል ኢዜማ ተቃውሞውን ገለጸ። አሁን ባለንበት ሁኔታ ብዙ ተግዳሮትን ሊያመጣ የሚችል ቀውስ ሊፈጥር ይችላል ብለን እንሰጋለን። በዋናነት ከፍተኛ የዋጋ ንረት ሊያስከትል ይችላል። ቀደም ሲል የሰማችኋቸው የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ አስማማው አየነ ልሰዳችሁ። በድጋሚ እንደምናምሽታችኋል አድማጮቻችን። የዓለም ዜናዎችን የማቀርብላቸው አስማማው አየኑ ነኝ በቅድሚያም ከዜናዎቻችን መካከል በኢራን ለተገደሉት የአማስ መሪ የአስክሬን ሽኝ ስነ ስርዓት ተካሄደ። በናይጄሪያ ከተሞች የኑሮ ውድነትና ሙስናን ተቃዋሚ ሰልፎች ተካሄዱ። የዩናይትድ ስቴትስ ከሩሲያ ጋር በተደረገ የእስረኛ ልውውጥ አሜሪካውያን እስረኞች ማስለቀቋን አስታወቀች። የሚሉት ከዜናዎቻችን መካከል ናቸው። ወደ መጀመሪያው ዜና አልፋለው። በተለያዩ የናይጄሪያ ከተሞች በብዙ ሺዎች የተቆጠሩ ሰዎች ዛሬ ሐሙስ ጸረ መንግሥት የተቃውሞ ሰልፍ አካሂደዋል። ተቃዋሚ ሰልፈኞቹ አሽመድማጅ የሆነው የዋጋ ሽበትና የገንዘቧ ዋጋ ማሽቆልቆል ባስከተለው የኑሮ ውድነት ላይ ተቃውሟቸውን አሰምተዋል። በዋና ከተማ አቡጃና በሁለተኛዋ ትልቋ ከተማ ካኖ በመንግስት ሕንጻዎች ደጃፍ እሳት ለማቀጣጠል የሞከሩ ተቃዋሚ ሰልፈኞችን ፖሊስ ባስለቃሽ ጭስ በትኗል። በንግድ መዲናዋ ሌጎስም ተቋሚ ሰልፈኞች ሙስናን የሚያወግዙ ሰሌዳዎችና የአገሪቱን ባንዲራ ይዘው ደወል እየደወሉና እየዘመሩ ወደ መንግስት መስሪያ ቤቶች የሄዱ ሲሆን ብዛት ያላቸው የታጠቁ የጸጥታ ኃይሎች ጎዳናዎች ላይ መሰማራታቸውም ተዘግቧል። የአገሪቱ ፕሬዚዳንት ቦላቲቡኑ እንደ አውሮፓያን አቆጣጠር ባለፈው አመት ይፋ ያደረጉት የኢኮኖሚ ማሻሻያ ዕቅድ የነዳጅ ድጎማን ማስቀረቱና የኒያራን የምንዛሬ ዋጋ እንዲያሽቆለቆል ማድረጉ የኑሮ ውድነትን ቀውስ አምጥቶብናል በማለት ብዙዎች ናይጄሪያውያን ይወነጅላሉ። ሰሞኑን በኬንያ ውስጥ የተካሄደው የተቃውሞ ሰልፍ ፕሬዚዳንቱ የታክስ ጭማሪ ሕጉን እንዳይፈርሙ ማድረጉን ተከትሎ የተበረታቱት ናይጄሪያውያን አንቂዎች ባለፈው ሳምንት በኢንተርኔት አማካኝነት የተቃውሞ ሰልፍ ቅስቀሳ ሲያካሂዱም ቆይተዋል። የተቃውሞ ሰልፍ አደራጆቹ የሰልፉ ዓላማ የምጣኔ ሀብት ችግሮችንና ስር የሰደዱ ስርዓታዊ ችግሮች በሆኑት እንደ ሙስናና የፕሬስ ነጻነት በመሳሰሉ ጉዳዮች ተቃውሞ ለማሰማት መሆኑንም ተናግረዋል። የናይጄሪያ ፓርላማ አባላት ባለፈው ሳምንት የፌዴራል መንግስቱ ሰራተኞች ደሞዝ ከ30 ሺ ኒያራ ከእጥፍ በላይ በማሳደግ 70 ሺ ኒያራ ወይም 43 ዶላር ገደማ እንደሚሆን ድምፅ ሰጥተዋል። ፕሬዚዳንቱ በዚህ ሳምንት ህጉን የፈረሙት ቢሆንም አገር አቀፍ ተቃውሞን ለማብረድ ብዙም አልረዳቸውም። የናይጀሪያ ማውንት መሪዎችና ሌሎች ማህበረሰባዊ ቡድኖች በኬንያ ተቃውሞ ሰልፍ እንደሆነ ሁከት ይቀሰቀሳል በሚል ፍራቻ የተቃውሞ ሰልፍ እንዳይካሄድ ለማግባባት ሞክረው እንደነበረም ተዘግቧል። የዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዎች በበኩሉ የናይጀሪያ መንግሥት ከተቃውሞ ሰልፎች አስቀድሞ የሰጣቸው መግለጫዎች የኃይል እርምጃ እንደሚወስድ የሚጠቁሙ መሆናቸውን ገልጾም አስጠንቅቋል። በተያዘ በናይጄሪያ ቦርኖ ክፍለ ግዛት ሰው በሚበዛበት የሻይ ቤት ውስጥ ቦምብ ፈንድቶ 19 ሰዎች ሲገደሉ ቢያንስ 20 ሰዎች መቁሰላቸውን የክፍለ ግዛቷ ባለሥልጣናት አስታውቀዋል። ፍንዳታው የደረሰው ትላንት ሮብ ማታ ሲሆን በአገሪቱ ባለፉት ጥቂት ሳምንታት ውስጥ ሁለተኛው የቦምብ ፍንዳታ መሆኑን ታውቋል። ከቦርኖ ክፍለ ግዛት ዋና ከተማ ከማይዱጉሪ 50 ኪሎ ሜትር ርቀት ላይ ባለች መንደር የደረሰው ጥቃት የአጥፍቶ ጠፊ ድርጊት እንዳልነበረ ግን ባለሥልጣናቱ አመልክተዋል። ለጥቃቱም ኃላፊነት የወሰደ አካል የለም። ሁኖም ቦርኖ ክፍለ ግዛት ውስጥ ጃዳዊ ቦካራም እና የምዕራብ አፍሪካ እስላማዊ መንግስት የተባለው ቡድን በብዛት ይንቀሳቀሳሉ። ዩናይትድ ስቴትስ ከሩሲያ ጋር በተደረገ ታሪካዊ እስረኛ ልውውጥ አሜሪካውያን እስረኞች ማስለቀቋን አስታወቀች። እስረኛ ልውውጡ አሜሪካን ጋዜጠኞች ኢቫን ጌርሾኮቪች እና አልሱ ኩርማሼቫ እንዲሁም የቀድሞ ዩናይትድ ስቴትስ ማሪን ኮር ሰራዊት መኮንኑ ፖል ዌላን እና የአሜሪካ ቋሚ ነዋሪው ቪላዲሚር ካራሙርዛ ተለቀዋል። የዩናይትድ ስቴትስ በጠቅላላው 16 ሰዎችን ያስለቀቀች ሲሆን ከመካከላቸው ሩሲያ አስረቻቸው አምስት ጀርማውያን እንዲሁም ሰባት የሩሲያ ዜጎች እንዳሉባቸውም ተመላክቷል። በልዋጩ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ኖርዌይ እና ስሎቫኒያ ውስጥ ታስረው የነበሩ ሩሲያውያንን ተለቀዋል። ይህ በዩናይትድ ስቴትስ እና በሩሲያ መካከል ከቀዝቃዛው ጦርነት ወዲህ ትልቁ የእስረኞች ልውውጥ መሆኑም ታውቋል። ዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሲሊቫን ለጋዜጠኞች በሰጡት ቃል እጅግ ብዙ ወራት በፈጀ ውስብስብና ብርቱ ድርድር የተገኘ ውጤት መሆኑን ገልጸዋል። የእስረኛ ልውውጡ ለመጀመሪያ ጊዜ በርካታ ሀገሮችና ሸሪኮች በትብብር ያለአግባብ ታስረው የቆዩ ሰዎችን ለማስለቀቅ የቻሉበት እንደሆነም ጄክ ሲሊቫን አስታውቋል። በእስረኛ ልውውጡ ከተለቀቁት አሜሪካውያን መካከል አንዱ ከሁሉም ለረዘመ ጊዜ ሩሲያ ውስጥ ታስረው የቆዩት ፖል ዌላን ናቸው። ፖል እንደ አውሮፓውያን አቆጣጠር በ2018 ሞስኮ ውስጥ ከተያዙ በኋላ በ2020 በስለላ ወንጀል በቀረበባቸው ክስ የ16 ዓመት እስራት የተፈረደባቸው ናቸው። እርሳቸውም የዩናይትድ ስቴትስ መንግስትም ክሱን ሲያስተባብሉ ቆይተዋል። አድማጮቻችን የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ኢራን በዋና ከተማዋ ቴህራን ለተገደሉት የሐማስ የፖለቲካ መሪ እስማኤል ሐኔ የአስክሬን ሽኝት ስነ ስርዓት አካሄዳለች። የሐማሱ መሪ መገደል ክልላዊ ግጭት ያስከትላል የሚልም ስጋት ፈጥሯል። ዛሬ አሙስ በተከናወነው የአስከሬን ሽኝት ላይ የኢራን መንፈሳዊ መሪ አያቶላህ አሊ ሀመኒ እንዲሁም አዲሱ ፕሬዚዳንት ፓዙድ ፑሽኪያን ተገኝተዋል። እስማኤል ሀያኒ ሀኔ ወደ ትሄራን የተጓዙት በአዲሱ ፕሬዚዳንት በዓለ ሲመት ላይ ለመገኘት መሆኑም ተዘግቧል። ሐማስ የቀብር ስነ ስርዓታቸውን መቀመጫቸው በነበረችው በካታር ነገ አርብ እንደሚፈጸም አስታውቋል። ዛሬ ሞንጎሊያ ጉብኝት ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሀኔ ግድያ በቀጥታ ሳያነሱ በመካከለኛው ምስራቅ መረጋጋት እንዲሰፍን ተማጽኖ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬጅ በበኩላቸው ትላንት ረቡዕ ባወጡት መግለጫ የሀኔ መገደል እንዲሁም እስራኤል ቤይሩት ውስጥ የሂዝቦላ ተዋጊ አዛዥ መግደሏ በመካከለኛው ምስራቅ አካባቢ ውጥረቱን በአደገኛ ሁኔታ የሚያባበስ መሆኑን ተናግረዋል። እስራኤል ከትላንት በስቲያ ማክሰኞ ከፍተኛ የሂዝቦላ አዛዥ ፉአድ ሽኩር ቤሩት ላይ ባደረሰችው የአየር ጥቃት ገድላለች። እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን ደቡባዊ ጋዛ ሀን ዩኒስ ውስጥ ባደረሰችው የአየር ጥቃትም የሐማስን ወታደራዊ ክንፍ አዛዥ መሐመድ ደይፍን መግደሏን ዛሬ ሐሙስ አረጋግጣለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በማናቸውም ግንባር በእኛ ላይ ምንም አይነት ጥቃት የሚሰነዝር ከባድ ዋጋ ይከፍላል ሲሉ ትላንት የተናገሩ ሲሆን የእስማኤል ሀኒየን ግድያ ግን አላነሱም። ይህ በእንዲህ እንዳለ የእስራኤል ኃይሎች ጋዛ ሃኒዩስ ላይ አየር ድብደባ መቀጠላቸውን፣ ራፋ ና ማዕከላዊ ጋዛ ውስጥም ወታደሮቻቸው እያጠቁ መሆናቸውን የእስራኤል የጦር ኃይል አስታውቋል። ዩክሬን በማዕከላዊ ና ምስራቃዊ ግዛቶች ያሉ አካባቢዎች ላይ ጥቃት ለማድረስ ሲበሩ ያገኘቻቸውን ሰባት የሩሲያ ሰው አልባ አውሮፕላኖች መታ ማውደሟን አስታወቀች። ዩክሬን የአየር ኃይል ድሮኖች የጣለችው ኪቭ፣ ሄርዞን፣ ዲሊፕቶ ፔትሮቭስክ ና ፖልቶቫ ክፍለ ግዛት ውስጥ መሆኑን አመልክቷል። ሩሲያ ሃርኪቭ ውስጥ ባደረሰቻቸው የመድፍ ድብደባ አንድ ሰው ሲገደል፣ መኖሪያ ቤቶች መውደማቸውን ዩክሬን አስታውቃለች። ይህ በእንዲህ እንዳለ ዩክሬን ከምዕራብ አገሮች የተላኩላት የመጀመሪያዎቹ ኤፍ 16 ተዋጊ ጀቶች የደረሷት መሆኑን የዩናይትድ ስቴትስ ባለሥልጣናት ትላንት አስታውቀዋል። የሩሲያ ጥቃት ለመመከት የሚያስፈልጓት ጀቶች እንዲሰጧት ስትወተውትም ቆይታለች። ምዕራባውያን አገሮች በበኩላቸው ጦርነቱን የባሲ ያቀጣጠላል በሚል ስጋት ተዋጊ ጀቶች መላኩ ላይ ፈጥነው መስማማት ሳይችሉ ቆይተዋል። ዩክሬን የገቡላት ተዋጊ ጀቶችም ምን ያህል እንደሆኑም ለጊዜው አልታወቀም። በመጨረሻም የአሜሪካዊቷ ኬቲ ሌድኪ ሮቡ ሐምሌ 24 2016 ዓ ም በተካሄደ የፓሪስ ኦሎምፒክ በ1500 ሜትር የዋዋና ውድድር ወይም ፍሪስታይል በበላይነት በማሸነፍ ሰባተኛውን የኦሎምፒክ የወርቅ ሜዳሊያ ስታገኝ በአጠቃላይ 12 ሜዳሊያዎችን ሰብስባለች። የ27 ዓመቷ ሌድኪን በመከተል ፈረንሳዊቷ አናስቲ ክሪፒኒች ኒኮቫ የብር ሜዳሊያ ስታገኝ፣ ጀርመናዊቷ ኢዝባቤል ጎሴ በተመሳሳይ የውድድር የናስ ሜዳሊያን አግኝታለች። ሌዲኪ ከዚህ ቀደም ትልቁን ሽልማት ካገኙ አሜሪካውያን ሴቶች ዳራ ቶሬዝ፣ ናታሊ ኩሊን፣ ጄኒ ቶምሰን ጋር በመሰለፍም ከትልቆቹ የሴት ዋናተኞች መካከል ተርታ ተሰልፋለች። በወንዶች የ200 ሜትር የቢራቢሮ ስልት ዋና ውድድር ፈረንሳዩ ሊዮን ማርጋንድ በፓሪስ ጨዋታ ሁለተኛው ወርቅ ሜዳሊያን ማሸነፉም ተዘግቧል። አድማጮቻችን የምሽቱ ከዓለም የሰባሰቡ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ደረጀ ልምራችሁ። ለዓለም ዜናዎቹ አስማማው አየነውን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ዋና አዘጋጃችን ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የማክሮ ኢኮኖሚ ማሻሻያው ቀውስ ጋባዥ ነው ሲል ኢዜማ ተቃውሞውን ገለጸ። የውጭ ምንዛሪ ተመን በገበያ የመወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂ ፋይዳ አይኖረውም ሲል ኢዜማ እርምጃውን ተቃውሟል። ፓርቲው ባወጣው መግለጫ በዚህ እርምጃ ምክንያት ለሚመጣው ማንኛውም ምስቅልቅል ውሳኔውን ያሳለፈው መንግስት ሙሉ ኃላፊነትን ይወስዳል ብሏል። የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴ እርምጃው ወቅቱን ያልጠበቀ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምልአት መመልከት ይገባል ሲሉ ገልጸዋል። ኬኔዲ አባተ የኢትዮጵያ ዜጐች ዜጎች ለማህበራዊ ፍትህ ኢዜማ ትናንት ረቡ ሐምሌ ሀያ አራት ቀን 2016 ዓ ም ባወጣው መግለጫ መንግስት በዚህ ሳምንት መጀመሪያ ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ የኑሮ ውድነትን የሚያባብስ ነው ሲል ተችቶታል። የውጭ ምንዛሬ ተመን በገበያ መወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል ፓርቲው ገበያ መሩን የገንዘብ ፖሊሲ ማሻሻያ ነቅፏል። የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴ ወቅቱን ያልጠበቀ ነው ያሉት ይህ እርምጃ በተለይ በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን የሚጎዳ እንደሆነ ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል። አሁን ባለንበት ሁኔታ ብዙ ተግዳሮትን ሊያመጣ የሚችል ቀውስ ሊፈጥር ይችላል ብለን እንሰጋለን። በዋናነት ከፍተኛ የዋጋ ንረት ሊያስከትል ይችላል። የዋጋ ንረት እንደምታውቀው በአቅርቦትና በፍላጎት መካከል ባሉ አለመጣጣሞች ምክንያት ሊፈጠር የሚችል ነው። ያንንን ክፍተት መሙላት ባልተቻለበት ሁኔታ እንደገና ደግሞ አጠቃላይ ሀገራዊ አውዱ የሰላም ሁኔታ ባልተስተካከለበት እንደዚህ አይነት እንድምታቸው ሰፋ ያሉ የዋጋ ንረት የሚያስከትሉ የፖሊሲ ማሻሻዎች እንድምታቸው ከፍ ያለ ነው። የማህበራዊ ፍትህ እንደሚያቀነቅን አንድ ፓርቲ የኛ ሀሳብ እንዲህ አይነት ፖሊሲዎች ሁሉንም የማህበረሰብ ክፍል በተነጻጻሪ ተጠቃሚ የሚያደርጉ መሆን አለባቸው ብለን እናስባለን። ይህ ግን ባልተመጣጠነ ሁኔታ የታችኛውን የማህበረሰብ ክፍል ኑሮ ኦረዲ ከፍ ያለ ችግር ላይ ነው ያለው፣ የባሰ ደግሞ እንዲያሽቆለቁል ሊያደርገሩ ይችላል የሚል ስጋት አለን። በሌላ በኩል የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምልአት መመልከት ይገባል ሲሉ በማህበራዊ ትስስር ገጻቸው ላይ አስተያየታቸውን ያሰፈሩት ጠቅላይ ሚኒስትር አብይ አህመድ አካሄዳችን ድሀ ተኮር ነው ትኩረታችንም ለችግር በመጠቃት ተጋላጭ የሆኑ ደካሞችን መደገፍ ነው ብለዋል። ጠቅላይ ሚኒስትሩ በማክሮ ኢኮኖሚ ማሻሻያውና ተያያዥ ጉዳዮች ላይ ዛሬ ሐሙስ፣ ሐምሌ 25 ቀን ከባለድርሻ አካላት ጋር መወያየታቸውንም አስፍረዋል። የለውጥ ስራውን ባልተገባ ህገወጥ መንገድ ለመጠቀም በሚ ልጉ ነጋዴዎች ላይ እርምጃ እንዲወሰድ ለህግ አካላት ኃላፊነት መሰጠቱን ጠቅላይ ሚኒስትሩ ገልጸዋል። ከምርታማነትና ማነትና የሀገራዊ ጸጥታ ጉዳዮችን ከመሳሰሉ ጉድለቶች በተጨማሪ ይህን ፖሊሲ በማስፈጸም ሂደት ሊመጡ የሚችሉ ከፍተኛ ህጸጾችን ለማስተናገድ አቅም ያላቸው ተቋማት የሉም የሚለው ኢዜማ በበኩሉ የፖሊሲ ማሻሻያው ጊዜያዊ የውጭ ምንዛሬ ችግርን በመፍታት ላይ ብቻ ትኩረት ያደረገ ነው በማለት ተችቷል። ፓርቲው ፖሊሲ የማውጣት ሉዓላዊነትን የሚገድብ ማሻሻያ ውጤቱ ቀውስ ጋባዥ፣ ትርፉም ሀገራዊ እዳ ነው ሲልም በመግለጫው አመልክቷል። የኢዜማ ትዩ ካቢኔት ጸሐፊ ንጋቱ ወልዴ የሚወሰዱ እርምጃዎች ዓለም አቀፍ ተቋማት ፑሽ የተደረጉ ወይም ደግሞ በግድ እንድንውጣቸው የሚደረጉ ክኒኖች ናቸው ብለን ነው ምናምን ስለዚህ ከዚህ በፊት የብርን የመግዛት አቅም ከማዳከም ጋር በተያያዘ የተወሰዱ እርምጃዎች የታሰበው ለውጥ አለማምጣታቸው በተደጋጋሚ ታይቷል ስለዚህ አሁንም ያንኑ ነው እየደገም ያለ ነው በተግባር ደግሞ ገበያውን ክፍት አደርጋለሁ የሚል ነገር እየፈጸምክ ድጎማዎችን ይህን የምታደርጋቸው ነገሮች ፎይታ ሊሰጥ ይችላል በጊዜያዊነት ግን ዘላቂ አይደለም ምንዛሬ ተመን የፖሊሲ መሳሪያ ነው መቼ ነው ይሄ መሆን አለበት በሚለው ላይ ነው የእኛ ዋነኛ ይሸዋችን ጉዳያችን ማለት ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ የማክሮ ኢኮኖሚ ማሻሻያውን በሚመለከት በትናንትናው ዕለት ከሕዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች መልስ ሲሰጡ በዘላቂነት የዋጋ ንረትን ለመቆጣጠር ከዚህ የተሻለ አማራጭ የለንም ብለዋል። ሆኖም በአጭር ጊዜ የሚኖሩ የዋጋ ንረት ተጽዕኖዎችን ለመቀነስ መንግስት የደሞዝ ጭማሪን ጨምሮ የተለያዩ የድጎማ እርምጃዎችን እንደሚወስድና ለዚህም ተጨማሪ በጀት እንደሚጠይቅ ተናግረዋል። ይሁን እንጂ ይህ የመንግስት እርምጃ ለጊዜው ማስታገሻ ከመሆን ባለፈ ችግሩን በዘላቂነት ሊፈታ የሚችል የመፍትሄ ሀሳብ አይደለም ያለው ኢዜማ ማሻሻያው ከመደረጉ አስቀድሞም ይህን መሰል እርምጃ ቅድመ ሁኔታዎች ሳይሟሉ በጥድፊያ ሊወሰድ እንደማይገባ በወተውትም ሰሚ ጆሮ አላገኘሁም ብሏል። ስለሆነም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ለሚመጣው ማንኛውም በሀገርና በህዝብ ላይ የሚደርስ ምስቅልቅል ውሳኔውን ያሳለፈው መንግስት ሙሉ ኃላፊነቱን ይወስዳል ሲል በመግለጫው አመልክቷል። የለውጥ ስራዎቻችን ሁሉ ስኬ ስኬት በባለድርሻ አካላት የተባበረ ጥረት ላይ ይመሰረታል ያሉት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህም ምርታማነትን የውጭ ንግድንና ገቢን ተባብሮ ማሳደግ ነው ብለዋል። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸውን እንደቀጠሉ ነው። ዛሬ የአንድ ዶላር መግዣ ዋጋ በንግድ ባንክ ከ80 ብር በላይ ተተምኖ የዋለ ሲሆን ከግል ባንኮች ደግሞ የአንድ ዶላር ዋጋን ከ83 ብር በላይ የተመኑ አሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት በቀጥታ ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ነበረ። ከዚህ የትንታኔው መጽሔት ይቀጥላል። በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉን ስራ ከአስር ቀናት ጥረት በኋላ ትናንት ረቡዕ ማቆሙን የደቡብ ኢትዮጵያ ክልል መንግስት አስታወቀ። የተገኙት አስክሬኖች የቀብር ስነ ስርዓት በክብር መፈጸሙን የገለጹት የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይት ሶሎሞን የስድስት ሰዎችን አስክሬን ግን ማግኘት እንዳልተቻለ አመልክተዋል። የቤተሰቦቻቸውንና የዘመዶቻቸውን አስክሬን ያላገኙ የቀበሌ ነዋሪዎች በበኩላቸው አስክሬናቸውን እስክናገኝ ፍለጋውን አናቁምም ሲሉ ለአሜሪካ ድምፅ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። በደቡብ ኢትዮጵያ ክልል በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻጎ ዝዲ ቀበሌ ባለፈው ሐምሌ 14ና 15 ቀን 2016 ዓ ምት በተከሰተው የምሬት መንሸራተት አደጋ የሞቱ ሰዎችን አስክሬን የመፈለጉ ጥረት ከ10 ቀናት በኋላ ትናንት ረቡዕ ማቆሙን የክልሉ የመንግሥት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ለጋዜጠኞች በሰጡት መግለጫ አስታውቀዋል። እንደሚታወቀው አደጋው ከደረሰ ከአንድ ሳምንት በላይ ሆኗል። እስከ ትላንትናው ዕለት የድረስ የአስክሪን ፍለጋው ስራ ተጠናክሮ ሲሰራ የቆየ ሲሆን ከዛ ባለፈ ደግሞ ከአካባቢው ማህበረሰብ ጋር ከሃይማኖት አባቶች ና ከሀገር ሽማግሌዎች ጋር በጋራ ውይይት በማድረግና በመተማመን ስፍራውን በክብር የማካለል በስፍራው መታሰቢያ የሆኑ ችግኞችን የመትከል ና ከስፍራው ማግኘት ያልቻል ናቸውን ስድስት ወገኖችን በሚወክል መንገድ አካባቢውን አካሎ በክብር ለማኖር ከማህበረሰቡ ጋር ተግባቦት ተፈጥሯል። በፍለጋው የተገኙት የሁለት መቶ አርባ ሶስት ሰዎች አስክሬን በክብር እንዲያርፉ ተደርጓል ያሉት ወይዘሮ ሰናይት የስድስት ሰዎችን አስክሬን ማግኘት እንዳልተቻለ ገልጿል። በናዳው ምክንያት የተሸፈኑ ወገኖችን ወይም ህይወታቸው ያለፉ ወገኖችን ከናዳው ስር የማውጣት ስራ ተሰርቷል ማለት ነው። በዚህም በአስክሬን ማፈላለግ ስራው ወደ ሁለት መቶ አርባ ሶስት የሚሆኑ ወገኖችን አስክሬናቸውን አግኝተን በክብር ማሳረፍ ችለናል ማለት ነው። ከዚህ ጎን ለጎን ከዛ ውጪ ወደ ስድስት የሚሆኑ ወገኖች ደግሞ ከቦታው ላይ ማግኘት አልተቻለም። የክልሉ መንግስት የአስክሬን ፍለጋው ስለ መቆሙ ቢገልጽም አቶ ሰለሞን ሶማ የተባሉ የገዘ ጎፋ ነዋሪ ደግሞ ዛሬም የአስክሬን ፍለጋ ቁፋሮ ቀጥሏል ብሏል። እኔ ዛሬ ከነጋ ሁለት ጊዜ ቦታው ላይ ቻለሁ፣ እየተቆፈረ ነው። አስክሬን ያልተገኘላቸው ራሳቸውን አስከሬን እየቆፈሩ ነው። አግኝቶ ያወጡት ቁፋሮን አቁመዋል። ከሽማግሌዎች ጋር ተነጋግረን አካባቢው ላይ የነበረውን ቁፋሮ አቁመናል። ያልተገኘው አስከሬን ቁጥር ስድስት ነው። ቦታው ላይ ዛፍ እንዲተከል እናደርጋለን። በዚህ ተስማምተናል። መንግስት እያለ ያለው ክልሉ መንግስት መንግስት ልል ይችላል መንግስት ልል ይችላል። አሁን ተንጀፊል የሆነ መረጃ ማደል ፈልከው ስለዚህ በአይን እያየን ስለሆነ ቁፋሮ አሁን እየተቆፈረ ነው። መንግስት በራሱ አጀንዳ ሊቀርጽ ይችላል። እንደዛ ልል ይችላል። አስቆማሉ ልል ይችላል። ይቁም ልል ይችላል። አይደለም። ዋናው ነገር ተግባርና ተግባር እስከሆነ ድረስ በተግባር እያየን ነው። አሁን እየተቆፈረ ነው። አልተካለለም። አንድ ሁለተኛ ሰው እዛ ቦታ ላይ እንዳይገኝ ተብሎ የተሰጠ ማንዴትም የለም። በህይወት ያሉ ሰዎች ከአካባቢው ለቆ እንዲወጡ ታጠቀም ገብቷል። መከላከል ሰራዊትም ገብቶ ህዝቡ እዛው አካባቢ እንዳይገኝ የሚለውን እያወጡ ነው። ግን ናዳው ላይ ሰው አለ እየቆፈረ ነው። የአሜሪካ ድምፅ በስልክ ያነጋገራቸው አየለ ቦነ የተባሉ የአካባቢው ሸማግሌም የዘመዶቻቸውን አስክሬን ያላገኙ ቤተሰቦች አሁንም ፍለጋ ላይ መሆናቸውን ጠቁመዋል። አስክሬን ያልተገኘ አስክሬን አለ፣ አሁንም እየተቆፈረ ነው። ሰዎች ችግር ነው ደግሞ አሁንም ጭቃውም የዝናቡም ችግር ነው። ኩፐሩ የተቆፈረ ነው አቁሙ ተብሏል፣ ግን የማሰቦች እንደምንም ብለን አስከሬን እንገኛለን ብለን እየቆፈሩ ነው እኛ አስከሬን ሳንገኝ እንዴት እናቋማለን እያሉ ሰዎችም በቃ በጭንቅ ላይ ናቸው። የአሜሪካ ድምፅ በቀደመ ዘገባው ያነጋገራቸው አቶ ታደሰ ታደለ የተባሉ ነዋሪም ሁለቱንም ወላጆቻቸውን ጨምሮም በአደጋው ሞቶብኛል ከሚሏቸው አስራ ሶስት ሰዎች ውስጥ ያጎታቸው አስክሬን እንዳልተገኘ ተናግሯል። የአጎታችንን አስክሬን አግኝተን እስክንቀብር ድረስ ፍለጋውን እንቀጥላለን ብሏል። ጎቴ እስካሁን አልተገኘም። ያው እየፈለገ ነው እስከ መገኝ ድረስ አጠንትሩን በሆን እናገኛለን ያል ነው። ግን ተወስኗል። አትቆፍሩ፣ አትፈልጉ፣ በቃ የተገኘው ተገኝቷል፣ አልተገኘው ራሱ አትፈልጉም መንተም የቀራችሁ ትበቃላችሁ ብሎ ወስኗል። የቀበሌ መንግስትና የወረዳው መንግስት የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሰናይት የመሬት መንሽራት አደጋው ከደረሰበት የከንጮ ሳቻ ጎዝዲ ቀበሌን ከአምስት ሺህ በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ ማድረጋቸውን አስታውሰው ለተጎጂዎች ሰብአዊ ድጋፍ መቀጠሉን አመልክተዋል። እስካሁን ድረስ የደረሰን በገንዘብ ወደ ሀምሳ ሚሊየን የሚጠጋ ሲሆን እንደዚሁ ደግሞ በአይነት የተደረጉ ድጋፎች ወደ ገንዘብ ሲቀየር ከሰባ ሚሊየን ብር በላይ የሚሆን መሆኑን መግለጽ እፈልጋለሁ። እነኚህ የአይነት ድጋፎች የምግብ እህል፣ አልባሳት፣ መጠለያዎች፣ መመገቢያና ማብሰያ የተለያዩ ቁሳቁሶች፣ በተለይም ደግሞ የሕክምና መሳሪያዎችና መድኃኒቶችንም ጭምር ያካተተ መሆኑን ከዚህ ጋር አያይዤ ማንሳት ፈልጋለሁ። በዚህ ድጋፍ ላይ የተለያዩ የውጭ መንግስታት፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ግለሰቦች፣ ባንኮች ጭምር ርብርብ ያደረጉበት እንደሆነ ለማንሳት እፈልጋለሁ። እንደ ክልሉ መንግስት መረጃም አስክሬናቸው ያልተገኙ ስድስት ሰዎች ችን ጨምሮ በአደጋው የሞቱ ሰዎች ቁጥር በጠቅላላው 249 እንደሆነ ታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። በኦሮሚያ ክልል በምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡ በኢኮኖሚያዊና የነፍስ አድን እንቅስቃሴዎች ከፍተኛ ተጽዕኖ እያደረሰ መሆኑን ነዋሪዎች ተናገሩ። የአገልግሎቱ መቋረጥ ከአካባቢው የጸጥታ ችግር ተዳምሮ በከፍተኛ ሁኔታ የተከሰተውን የወባ ወረርሽኝ ለመቆጣጠር የሚደረገውን ጥረት እያደናቀፈ መሆኑንም ነው የገለጹት። በሁለቱ ዞኖች በሚገኙ በርካታ ወረዳዎች የስልክ አገልግሎት ከሁለት ዓመታት በላይ ተቋርጧል። ነዋሪዎች ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝራላት። በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች የሚገኙ የተለያዩ ወረዳዎች ነዋሪዎች ለአሜሪካ ድምፅ እንደገለጹት የቴሌኮም አገልግሎት ለዓመታት በመቋረጡ ለዘርፈ ብዙ ችግሮች ተጋልጠዋል። የቄለም ወለጋ ዞን አንፍሎ ወረዳ ነዋሪ መሆናቸውን የገለጹትና በደህንነት ስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ የአገልግሎቱ መቋረጥ እያስከተለ ነው ያሉትን ችግር አብራርተዋል። ወረዳ ሕብረተሰቡ በመሠረተ ልማት ችግር እየተሰቃየ ነው። ላለፉት ሶስት ዓመታት የወረዳው ሕብረተሰብ የስልክ አገልግሎት ተቋርጦበት ችግር ውስጥ ነው። ለምሳሌ አንድ እናት ምጥ ቢይዛት አምቡላንስ ለመጥራት ችግር ነው። ኔትወርክ ስለሌለ ተሸክመን ሶስት ሰዓት በእግር ተጉዘን የመኪና መንገድ ላይ እንደርሳለን። በዚህ መካከል በርካታ ችግሮች ይፈጠራሉ። መንግሥት ለአንዳንዶቹ ወረዳዎች የጥገና ሥራ እንዳደረገ ገልጿል። ነገር ግን አንፍሎ ጊዳም እና በርካታ ወረዳዎች ውስጥ ምንም የተሰራ ነገር የለም። በፊትም በጸጥታው ምክንያት ነው የተቋረጠው። እሺ፣ እኛ እስከ መቼ ነው ታጣቂዎች በአካባቢው ይንቀሳቀሳሉ ተብሎ የምንጎዳው? ነዋሪዎቹ ባነሱት ቅሬታ ላይ ከኢትዮ ቴሌኮም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ በቅርቡ በሰጠው መግለጫ ግን በሀገሪቱ ምዕራባዊ ክልል ስራ ያቆሙ ሰማንያ ሰባት የሞባይል ጣቢያዎችን ጥገናና አገልግሎት በተሳካ ሁኔታ ማደስ መቻሉን ገልጸዋል። የጥገናና አገልግሎቱ የምዕራብና ምስራቅ ወለጋ፣ ሆረጉድሩና ቄለም ወለጋ ዞኖችን እንደሚጨምርም አስታውቋል። የምዕራብ ወለጋ ዞን ባቦ ወረዳ ነዋሪም በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ እርሳቸው በምኖሩበት ወረዳ አገልግሎቱ ከተቋረጠ ዓመታት መቆጠራቸውን አስረድቷል። ምዕራብ ወለጋ ባቦ ወረዳ ውስጥ ኔትወርክ የለም። አንዳንድ ጊዜ ተለቆ እናገኛለን። ወዲያው ደግሞ ያጠፋሉ። በጣም ከፍተኛ ችግር ህዝቡ ላይ እያስከተለ ነው። ምክንያቱም የወረዳው ህብረተሰብ ወደ ዞኑ ከተማ ጊምቢ ሄዶ ነው ስልክ የሚደውለው። እኔም ዛሬ ወደዛ ሄጄን የደወልኩላቸው። በጣም ችግር ውስጥ ነን። አሁን በምዕራብ ወለጋ በርካታ ወረዳዎች በወባ ወረርሽኝ ስቃይ ውስጥ ናቸው። ይህን መረጃ እንኳን ለሚመለከተው አድርሰን መድኃኒት እንድናገኝ ለማድረግ ሁለት ቀን ይወስድብናል። ወደ ዞን መሄድ አለብን። በታጣቂው ምክንያት እኛ እንደ ህዝብ መቀጣት አለብን። እኚሁ አስተያየት ሰጪ መንግስት የህብረተሰቡን ችግር ተገንዝበው መፍትሄ እንዲሰጣቸው ተማጽነዋል። ሌላው የቆንዳላ ወረዳ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል። ህዝቡ አስቸጋሪ ሁኔታ ውስጥ ነው ያለው። እኛ አሁን የምንጠይቀው የኢንተርኔት አገልግሎት አይደለም። የስልክ አገልግሎት ብናገኝ በቂ ነው። ህዝቡ ጨለማ ውስጥ እንዳለ ነው። ስለ ገበያ መረጃ የለውም። ሌላ አካባቢ ከቤተሰቦቹ ጋር ለመገናኘትም አይችልም። እናም መንግስት የእኛን ችግር ቢመለከት እንላለን። ኢትዮ ቴሌኮም በበኩሉ በጸጥታ ችግር ምክንያት በአራት ወለጋ ዞኖችና ምዕራብ ሸዋ ዞን ውስጥ አገልግሎት ሳይሰጡ የቆዩ የቴሌኮም መሰረተ ልማቶችን በመጠገን ወደ ስራ ማስገባቱን ጠቁሟል። በተቀሩት አካባቢዎች ደግሞ ጥገናው ተጠናቅሮ እንደሚቀጥል አስታውቋል። ነዋሪዎቹ ግን አገልግሎቱ የተመለሰው አንጻራዊ ሰላም ባለባቸው አካባቢዎች ብቻ መሆኑን ይገልጻሉ። በአካባቢያቸው ያለው የቴሌፎን መሰረተ ልማት በግጭቱ ምክንያት አለመጎዳቱንና የጥገና ስራ እንደማያስፈልግም ይናገራሉ። አገልግሎቱ የተቋረጠው በራሱ በመንግስት ነው ስሉም ክስ አቅርበዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ ወባ የከፋ ጉዳት እያስከተለ መሆኑን የጤና ሚኒስቴር ገለጸ። በኢትዮጵያ የተከሰቱ የወባ የኩፍኝና የኮሌራ ወረርሽኞች ከፍተኛ ጉዳት እያስከተሉ መሆናቸውን የተባበሩት መንግስታትና የአገሪቱ ጤና ሚኒስቴር አስታውቀዋል። ትላንት ረቡዕ ለጋዜጠኞች መግለጫ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ወረርሽኞቹን ለመከላከል አስፈላጊ ግብአቶች ተሟልተው በልዩ ትኩረት እየተሰራ ነው ሲሉ ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ ደግሞ ዛሬ ባወጣው ሪፖርቱ በኢትዮጵያ እንደ ኤሮፓ አቆጣጠር ከጥር ወር እስከ ሰኔ ወር ባሉት ስድስት ወራት ብቻ ከሁለት ሚሊየን በላይ ሰዎች በወባ መያዛቸውን አመልክተዋል። በተጠቀሰው ጊዜ ውስጥ ባሉት ስድስት ወራት ብቻ 182 ሰዎች በወባ መሞታቸውም ተጠቁሟል። ጸሐይ ዳምጠው ዝርዝራላት በኢትዮጵያ በወረርሽኝ ደረጃ እየተዛመቱ ናቸው ያሏቸው የወባ የኩፍኝና የኮሌራ በሽታዎች በህብረተሰቡ ጤና ላይ ከፍተኛ ስጋት ፈጥሯል ስል የጤና ሚኒስቴር በሰጠው መግለጫ አስታውቋል። በተለይ የወባ ወረርሽኝ ያለወትሮ ይበልጥ እየተስፋፋና የህብረተሰቡን ጤና እየጎዳ መሆኑን ሚኒስቴሩ አመልክቷል። የጤና ሚኒስቴሯ ዶክተር መቅደስ ዳባ የጉዳቱን መጠን እንደሚከተለው አብራርተዋል። አገራዊ የሆነ መልክዓ ምድራችን በተለይ ወደ 69 ፐርሰንት የሚሆነው ህዝባችን በእንደዚህ አይነት ቦታዎች ለወባ ተጋላጭነት ከሚያጋልጡ ቦታዎች ውስጥ እንደሚኖር ይታወቃል። በባለፉት የዝናብ ወራት በባለፉት አመታት ካሉት የዝናብና የአየር ንብረት ሁኔታዎች ስንመለከት ደግሞ የእነዚህ ወቅቶች ከበፊቱ የተለየ ተጋላጭነትን እንደሚጨምሩ እየጨመሩም እንደሆኑ ያሉን መረጃዎች ያመላክታሉ። በባለፈው አንድ ወር ብቻ ብንመለከት እንግዲህ ወደ ከሰባት መቶ ሺህ በላይ ህሙማኖችን ህክምና እንዲያገኙ እንዲታዩ አድርገናል። እንደ ሀገርም እንግዲህ በተለይ በዚህ አመት በዚህ አንድ አመት ውስጥ ስንመለከት ጫናዎቹ ከፍ ብለው ይታያሉ ብለን የለየናቸው እና በዚህ በወባ በሽታ ተጋላጮች የጨመሩበት 222 ወረዳዎችን ለይተን በአስር ክልሎች ውስጥ ጠንካራ የሆነ የምልከታ፣ የክትትል፣ የቅኝት ስራዎች እየሰራን ያለ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻም ባወጣው ሪፖርቱ በኢትዮጵያ እንደ አውሮፓውያን አቆጣጠር 2024 ከጥር ወር እስከ ሰኔ ወር ባሉት ስድስት ወራት ውስጥ ብቻ ከሁለት ሚሊዮን በላይ ሰዎች በወባ መያዛቸውን አመልክተዋል። እንደ ወቻ ዘገባ በወባ በሽታ ከተያዙት ሰዎች 35 በመቶዎቹ ከኦሮሚያ ክልል ናቸው። የወረርሽኙን ጉዳት ለመከላከልና ለመቀነስ ሚኒስቴር መስሪያ ቤቱ የተቀናጀ ስራ ጀምሯል ሲሉ ዶክተር መቅደስ በመግለጫቸው ላይ አብራርተዋል። ከክልል አመራሮች በተለይ ከክልል ጤና ቢሮ ኃላፊዎች እና በዚህ በቅኝት ስራ ላይ ከሚያግዙን ባለሙያዎች ጋር በመሆን ምን ላይ እንዳለን፣ ምን ያህል ታካሚዎችን ማስተናገድ እንደቻለን የመከላከል በተለይ መከላከል ላይ አተኩረን መስራት ስለምንፈልግ ምን አይነት የመከላከል ስራዎች እንደተሰሩ የህብረተሰብ ማነቃቃት ማስተማር የሚያስፈልጉ ግባቶቻቸውን የተጠቀሙ እንደሆነ ቅኝት ማድረግ ማገዝ መሰራጨት የሚገባቸውን አጎበርና ሌሎች መድኃኒቶችም የኬሚካል ርጭቶችም እንዲካሄዱ ብዙ ምልከታዎችን እያደረግን ነው። ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች የወባ በሽታ እያስከተለ ያለው ጉዳት በአካባቢው የቀጠለው ግጭት ካስከተለው የከፋ ነው ሲሉ መግለጻቸው ይታወሳል። የወባ ወረርሽኝ እያስከተለ ያለው ጉዳት ከፍተኛ መሆኑን የተናገሩት ዶክተር መቅደስም በመድኃኒት አቅርቦት ላይ ትኩረት ተደርጎ እየተሰራ ነው ብለዋል። የመድኃኒት አቅርቦታችንን በመጨመር ከዚህ በፊት ከያዝነው ቁጥርም ጨምር አድርገን ለመያዝ ብዙ ስራዎችን አድርገናል ለዚህም ነው እንግዲህ በባለፈው ከያዝነው ነው ቁጥር በበለጠ የጸረ ወባ መድኃኒቶችም ተገዝተው ስርጭቶችን ለእያንዳንዱ ክልሎች ለማድረስ ሰርተናል። ከስድስት ሚሊዮን በላይ የሚሆኑ ህሙማንን ማከም የሚያስችል የጸረ ወባ መድኃኒቶችን ወደ ሀገር ውስጥ በማስገባት እነዚህ መድኃኒቶች በየክልሉ ለማሰራጨት ሰርተናል። እንደዚሁ እንደ መረጃ እንዲሆናችሁ ከሰባት ሚሊየን በላይ የሚሆኑ የፈጣን የመመርመሪያ በተለይ ወባን ሲሆን መመርመሪያ ኪቶች ያስፈልጉናል። ያንን የሚያግዙ ከሰባት ሚሊየን በላይ የሚሆኑ መመርመሪያ ኪቶችን ግብዓቶችን እንዲገቡ አድርገናል። በተመሳሳይ የኩፍኝና የኮሌራ ወረርሽኞችንም ለመከላከል ስራዎች መጀመራቸውን ሚኒስትሩ ጠቁመዋል። የዛሬው የዩኤንኦቻ ሪፖርት እንደሚያመለክተው በሀገሪቱ ዘጠኝ ክልሎች ውስጥ በሚገኙ ከ151 በላይ ወረዳዎች ከ21 ሺህ በላይ ሰዎች በኮሌራ ተይዘዋል። 182 ሰዎች ደግሞ በበሽታው ለህልፈት ተዳርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ቀጣዩ ዘገባችን ወዲህ ወደ ዩናይትድ ስቴትስ ያመጣናል። ትረምፕ ስለ ሀሪስ የዘር ማንነት ጠየቁ። በአሜሪካ ፕሬዝደንታዊ ፉክክር የሪፐብሊካን እጩ ዶናልድ ትረምፕና የዲሞክራቲክ እጩ ካማላ ሀሪስ ሁለቱም በምርጫ ዘመቻቸውን በማካሄድ ላይ ይገኛሉ። ትረምፕ ስለ ሃሪስ የዘር ማንነት ጥያቄ ሲያቀርቡ ሃሪስ ደግሞ ትረምፕን እንዲከራከሯቸው ጠይቀዋል። ለምርጫው ከ100 ቀናት ያነሰ ጊዜ ባለበት ውስጥ የምርጫ ሁኔታ ምን እንደሚመስልና መራጮች ስለ እጩዎች ምን እያሉ እንደሆነ የቪኦኤው ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል። የሪፐብሊካኑ እጩ ዶናልድ ትራምፕ ድጋፋቸውን በመቀያየር በሚታወቁት እንደ ፔንስልቬኒያ በመሰሉ ቁልፍ ግዛት ላሉ ደጋፊዎቻቸው የዲሞክራቲክ ተቀናቃኛቸው ሊሆኑ የሚችሉትን ተፎካካሪያቸውን አስመሳይ ናቸው ብለዋል። አክራሪዎቹ የዲሞክራት ፓርቲ አለቆች ለራሳቸው ብቻ የምታገል አሸንጉሊት አስመዝግበዋል። ካማላ ሃሪስ ዜሮ ድምፅ አግኝታለች። እሷ ሙሉ በሙሉ ተጽፎ የተሰጣት የምትናገር በለጋሽ ድርጅቶችና መንግስታችንን በቢሊየንና በቢሊየን የሚቆጠር ዶላር በሚግጡ ዘመቻዋን በፈጠሩት የፖለቲካ ስልጣን ደላሎች በባለቤትነት የያዟትና የሚቆጣጠሯት ናት። ቀደም ብሎ ትረምፕ ከጥቁር ጋዜጠኞች ጋር እናታቸው ህንዳዊ አባታቸው ጥቁር ስለሆኑት ሃሪስ የዘር ማንነት ጥያቄ ያቀረቡበት አወዛጋቢ ስብሰባ ነበራቸው። ሁልጊዜም የህንድ ዝርያ ነበራት። የህንድ ተወላጅነቷን ብቻ ነበር የምታስተዋውቀው ከጥቂት ዓመታት በፊት ጥቁር እስከሆነችበት ጊዜ ድረስ ጥቁር ስለመሆኗ አላወቅኩም ነበር። እና አሁን ጥቁር በመባል እንድትታወቅ ትፈልጋለች። ስለዚህ አላውቅም፣ ህንዳዊ ነች ወይስ ጥቁር ነች? ሀሪስ ለረጅም ጊዜ እንደ ጥቁርና ደቡብ እስያ አሜሪካዊ ተወላጅነታቸው ይታወቃሉ። የዲሞክራቲክ ፕሬዝደንታዊ እጩ ከሆኑበት ጊዜ ጀምሮ በብሉምበርግ ኒውስና ሞርኒንግ ኮንሰልት በተባሉ የፖለቲካ አስተያየት ድምፅ መቀበያ ተቋማት መሰረት በተለይም በወጣቶች በጥቁሮችና የሂስፓኒክ መራጮች ዘንድ ድጋፋቸውን በመቀያየር በሚታወቁት ሰባት ቁልፍ ክፍለ ግዛቶች እንኳ ሳይቀር ከፍተኛ ድጋፍ በማግኘት ከትረምፕ ጋር የተስተካከለ ድምፅ አግኝተዋል። እንዲህ ይላሉ ካማላ ሀሪስ። በዚህ ውድድር ውስጥ ያሉ ሁኔታዎች በፍጥነት እየተቀየሩ ነው። ዶናልድ ትራምፕ ያ እየተሰማቸው ስለመሆኑ ምልክቶች አሉ። ያንን አስተውላችሁት ይሆናል። ሀሪስ ከትላንት በስቲያ ማክሰኞ በጆርጂያ በተካሄደው የድጋፍ ሰልፍ ላይ ትረምፕ ስለሳቸው የሚናገሩት ብዙ ነገሮች ያላቸው ቢያስመስሉም በታቀደው መሰረት በመስከረም በሚደረገው ክርክር ላይ ግን ተገኝተው መከራከር አይፈልጉም ሲሉ ተናግረዋል። ስለዚህ ዶናልድ በክርክር መድረክ እኔን ስለ መግጠም እንደገና እንደሚያስቡበት ተስፋ አደርጋለሁ። ምክንያቱም አንድ አባባል አለ፣ የምትናገረው ነገር ካለ ለራሴው ፊት ለፊት ንገረኝ። ሃሪስ በመጪዎቹ ቀናት ለምክትል ፕሬዚደንት ያጯቸውን እንደሚያሳውቁ ይጠበቃል። ከትራምፕ የተሻሉ መሆናቸውን ለመራጮች ለማስረዳትም የቺካጎው የፓርቲው ጠቅላላ ጉባኤ ከፊታቸው አለ። በሰሜን ካሮላይና መራጭ የሆኑት ዋንዳ ቼሪ የዲሞክራቲክ ፓርቲ እጩ ከፕሬዝደንት ጆ ባይደን ወደ ሃሪስ በመቀየሩ በጣም እንደተደሰቱ ይናገራሉ። ፕሬዚደንቱ ሀገሩን የሚመራ ወጣት፣ ብልህና ለመወዳደር ፈቃደኛ የሆነ ሰው እንደሚያስፈልገን ስለተገነዘቡ ደስ ብሎኛል። የጆርጂያ መራጭ ቲ ስታንሊ ግን ሀሪስ ፕሬዚደንት ለመሆን ዝግጁ ናቸው ብለው አያምኑም። በመጀመሪያ እጩዋ መሆኗ ራሱ በእውነት ለን ያስፈሪ ነው። ምክንያቱም በመጀመሪያ ደረጃ ፕሬዚዳንት ለመሆን አልተዘጋጀችም አሁን ግን ከወዲሁ ፕሬዚዳንት የሆነች ይመስላል። የጆርጂያው መራጭ ፊል ኦንቤ ሃሪስ የፕሬዝደንታዊ ውድድሩን እንደገና ህይወት ዘርተውበታል ይላሉ። ለእሳቸው ድምፅ ሰጣለሁ፣ ይህም በማድረግም በጣም ደስ ብሎኛል። በአጠቃላይ በተወሰኑ ጉዳዮች ላይ ትንሽ ለዘብተኛ ናቸው ብዬ አስባለሁ። ነገር ግን ዲሞክራሲያችንን ለመጠበቅ በእርግጠኝነት እሳቸውን እመርጣለሁ። የካሊፎርኒያ መራጭ ማሪኗ ጆርጅ ትራምፕ ያላቸው ድጋፍ ማንኛውንም ተፎካካሪ ለማሸነፍ በቂ ነው ይላሉ። ካመላ ሃሪስ ውድድር ውስጥ ገብተው እንኳን ቀርቶ ማንንም ቢያስገቡ አያሸንፉም። የሚተርፈው ነገር ቢኖር ዲሞክራቲክ ፓርቲውን የበለጠ እና በፍጥነት እንዲወድቅ ማድረግ ብቻ ነው። ስለዚህ እያደረጉት ያለው ነገር ሁሉ ለሪፐብሊካኖች ጥሩ ነው። በሀገር አቀፍ ደረጃ የብሉምበርግ የሕዝብ አስተያየት እንደሚያሳየው ምርጫው ሊካሄድ ከአንድ መቶ ቀናት ባነሰ ጊዜ ውስጥ ሀሪስ እና ትረምፕ ያላቸው ድጋፍ መሳ ለመሳ መሆኑን አመልክተዋል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ስለመካሄዱ ይሆናል። ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የቀለም ትምህርትና አመራር ስልጠናዎችን የሚወስዱበት ልዩ መርሃ ግብር ነው። ዘንድሮ አስረኛ ዓመቱን በደፈነው መርሃ ግብር ላይ ኢትዮጵያን ጨምሮ ከሳሃራ በታች ከሆኑ አገራት የመጡ ወደ 1000 ገደማ ወጣቶች ተሳትፈዋል። ከኢትዮጵያ ከመጡ 20 በላይ ወጣቶች መካከል ከተወሰኑት ጋር ሀብታሙ ስዩም በቆይታቸው ዙሪያ አጭር ውይይት አድርጓል። አስቀድመው ራሳቸውን ያስተዋውቃሉ። እሺ፣ አመሰግናለሁ አቤል አዳነ ባላለሁ ከየምሰራው በአሁን ላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪው እየሰራው አገኛለሁ የመጣሁበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የቆይ የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። እዛ ላይ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን፣ ሳይት ቪዚቶችን ስናደርግ كويته نار ስሜ ዶክተር ራምዚ ሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው። እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ ቆይታ በሚነሶ ተሳትፎ አሳልፍ ያለሁ ህሊና የሀሳብ እባላለሁ ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህጸን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሽፕ ን ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ እባላለሁ ሐኪም ነኝ። በሊደርሽፕ ን ቢዝነስ ዩኒቨርሲቲ ኦፍ ኔቫዳ ሪኖ። እኔ የመጣሁትኝ ህክምና ላይ እየሰራሁ አይደለም ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሰፎኒያ እባላለሁ ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ላይ የምሰራው አዲስ አበባ ውስጥ ሚውዚየም ፎር ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬኒንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው ዓላማቸው የግል የሊደርሽፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር። እኔ ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለውበት ቦታ፣ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች፣ በጣም የሚገርም ጭንቅላት ነው ያላቸው። የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት። እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታ አብረን ነበር ሆቴል ነበር ነውና አብረን ቁጭለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራይ ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላልና በጣም ብዙ ኮኔክሽን የፈጠርኩበት እኔ ሊደርሽፕ ሲቪክ ኢንጌጅመንት ላይ ነበር የነበርኩት ሶ ምንድን ነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር አለብን የሚለውን ነው። ዩዥዋሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይቼበታለሁ። እኔ በበኩሌ እዚህ ኤክስፔሪንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን ማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪያንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞሮፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ ሀገርም አይቀየርም እኛም ኮምፕሊት አንቀየርም፣ ግን የእይታ ሼፍት ኦፍ ማይንድ ሳይት የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት። አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና ድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ የህዝብን ፒፕል ኢንተረስትን ቅድሚያ ያደረጉ አሰራሮች አሉ በዚህ በአሜሪካ ሀገር ይሄን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ላይ ኢንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪየንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ። እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ። በሀገራችን ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማራው ባለሙያ ነኝ። ሰው ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ አለበት። በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶችና ቻለንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም፣ በተለያየ መልክ፣ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ። ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረግኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊን ከሆነ ይመጣሉ። ምንድን ነው በዓላማው በካንሰር ስፔሻሊ በፕሮስቴት በ በፕሮስቴት በፊኛ ብላደር ካንሰር እና አድቫንሰድ የሆኑ አንዳንድ የሰርጀሪ ችግሮች አሉ። እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጊያቸዋለሁ እና ቪዚተር ፌሎሺ ፕሮግራም ፕሮፌሰር ፌሎሺ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ሕይወታቸውን መታደግ እንችላለን። ተማርኩት አብሮ መስራትን ነው ማለት እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ፣ ከሱ መማረው ብዙ ነገር አለ። ና አብረን የምንሰራ ከሆነ የሆነ ፓርት እኔ የማውቀው ፓርት ሊሚትድ ነው። የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው መቆመው፣ ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ላይክ ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቨን ኢትዮጵያ ውስጥም ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ። ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱ ስድስቱን ሳምንት ላይ ስትሰራ የነበረው እንጀራዬ ላይ ነው እና በማሳደግ አለብኝ ራሴ ራሴን ብዬ አስባለሁ። በጣም አሁን እየሰርቪ እያደረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና፣ እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው? አሁን በመቶዎች የሚደርሱ ሰዎች ነው በየቀኑ ምንት የምናረገው የምናገለግለው፣ እና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገር እና አንድ ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኟቸው ሰዎች ጋራ በቅርቡ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ አስባለሁኝ ያላየዋቸውን አስተሳሰቦች እንዳያደርጎኛል እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል። እና እሱ ፓርት ላይ ነው በጣም የተጠቀምኩት። አብዛኞቻችን ፕሮፖዛሎችን አዘጋጅተናል። ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደረገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው፣ የአንደርስታንዲንግ ጉዳይ፣ የኦርጋናይዜሽናልም ይሁን የግለሰብ የመሪነት ብቃት ነው። ሰው እኛ ከወሰድ ነው የሊደርሽፕ ኮርስ አንዱ ስትሬንግዝ ቤዝድ ሊደርሽፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ ሀገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን እስኪል አግኝተናል ብዬ አስባለሁ። ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል። ትልቅ እድል ወይ መልካም አማራጭ ነበር። ብዙሀነትን ያማከለ ነበረ። በጣም አይን ከፋች የሆነ እድል ነበር። በጣም ጥሩ ጊዜ ነበር። ለእኔ አስተማሪና አነቃቂ ነበር። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የስራ መስኮች ላይ መሰማራት መጀመራቸውን እና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ፣ አሁንም መንግስት በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው በዚህ ጉዳይ ተከታዩን ዝግጅት አዘጋጅተዋል። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙሉጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል። ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገ ስትነሳና በወቅቱ የነበረው ለመምራን ይሰጥ የነበረው በአንጻራዊነት ሁነን ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሀይር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዝግባቸው እድገቶችና ለሚወጣው የሚሆኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳዬ ደግሞ በባህርዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢ በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ ሄደ። በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆነው ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑን እና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደ ሙያ ለመቆየት ፈተና እንደሆነበት ይናገራል። በቃ መሰረታዊ የሆነውን ፍላጎትን በአሟላት አይታሰብም። ጫማ መግዛት ለራስ አይደለም ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም። እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቲጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን ከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም። ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ ም በተተገበረው የስራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርስቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው። በስ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርትታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህ እነዚህን ያካተቱ 1 አስራ ሶስት ላይ ተንሶ የመጣ ጥያቄ ነበር። እሱን ለመንግስት አገር አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ ያልሆነ ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተወ በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን፣ አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉም። አንድ ሰው አስፓር የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርስቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አል አልጠጣም ብለዋል። እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ በተማሩ ባህልና በዚህ በፖለቲከኛው ማካከል ጥሩ ያልሆነ የግንኙነት ያንን መንግስት መስወር አልቻለም። በአዲስ አበባ ዩኒቨርሲቲ ከአምስት አመታት በላይ አስተምረው አሁን በጥሮታ ላይ የሚገኙት የስነ ህይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምረትስ ሽብሩ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን ቦስ በማገኘው ደሞዝ በሰርኬ ልጆቹ የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያኝታ ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ አገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አንቆይም ብለን ሁላችንም ወደ ሀገር ስንመለስ አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር የሀገር እንደ የሚያስበውም የተማረ ወገንን በላይ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ ስ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው መደበኛ አይነት አገልግሎት ስለሚያውሉ እንኳን የመኪና ቤንዚን መግዣ የሚበቃ አይደለም እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመስጠላል አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለም፣ ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማኅበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውቶታቸውን መቀጠላቸውን ይናገራሉ። አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ በመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርስቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ። የባህርዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። እኔ እንድመራመር፣ እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ ከሃይ ስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር የመጣለ እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት ዓመት ውስጥ ሜቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ከተገኘ ወት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው ተጠምቶ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ዛሬ ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረን ከተሳተፉት መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ጤና ይስጥልን።